የትምህርትና ስነ ጥበብ ሚኒስቴር። አቶ ከበደ አሽከር ቀጠረ። መቅጠር። በትንሽ ቀበሌ ውስጥ እኖራለሁ። መስሪያ ቤቱ በስራ ረገድ የታወቀ ነው። የተማሪው ንግግር አስደናቂ ነበር። ማስደነቅ። የኢትዮጵያ እርምጃ አስደናቂ ነው። ሁለት እርምጃ እንደሄደ ተመለሰ። ብዙ ተማሪዎች ከአባቶቻቸው ልቀዋል። መላቅ። የኢትዮጵያ እድገት ከፍ ያለ ነው። የኢትዮጵያ ብልጽግና በእርሻ ነው። ከኢትዮጵያ መንግስት የስራ ፕሮግራሞች ሁሉ ቀደምትነትን የያዘ ትምህርት ነው። ለአገር መሻሻል አስፈላጊ ከሆኑት ነገሮች አንዱ ትምህርት መሆኑን በመገንዘብ የኢትዮጵያ መንግስት ሲሶ ባጀቱን የሚያጠፋው በትምህርት ላይ ነው። ከ አስራ ዘጠኝ መቶ አርባ አመተ ምህረት ጀምሮ የትምህርት እና ስነ ጥበብ ሚኒስቴር በኢትዮጵያ በመላ ትምህርት ቤቶች በየከተማው በመስራት የትምህርት መሳሪያ በመግዛትና አስተማሪዎች በመቅጠር ብዙ ጥረት አድርጓል። ቀድሞ አንደኛ ደረጃ ትምህርት ቤቶች ብቻ በትልልቅ ከተማዎች ብቻ ይገኙ ነበር። አሁን ግን በትንንሽ ከተማዎች በመንደሮችና በቀበሌዎች በብዙ ተስፋፍተው ይገኛሉ። በከፍተኛ ትምህርት ረገድ የኢትዮጵያ መንግስት አስደናቂ እርምጃ አድርጓል። ቀድሞ የነበሩት ኮሌጆች ከመስፋፋታቸውም በላይ ብዙ አዳዲስ ኮሌጆች በየቦታው ተከፍተዋል። ከልዩ ልዩ ኮሌጆች ትምህርታቸውን ጨርሰው የወጡ ተማሪዎች በቁጥር እየበዙ ሄደዋል። ከዚህም በላይ በትምህርታቸው በጣም ልቀው ለሚገኙት ተማሪዎች ስኮላርሽፕ እየተሰጠ ለከፍተኛ ትምህርት ወደ ውጭ አገር በብዛት ይሄዳሉ። የኢትዮጵያ እድገትና ብልጽግና የተመሰረተው በተማሩት ልጆቿ ላይ ስለሆነ ትምህርት ወደፊት በጣም እየተስፋፋ እንደሚሄድ ብዙ ተስፋ ይደረጋል። ጥያቄዎች፣ ትምህርት ለምን ይጠቅማል? የኢትዮጵያ ሲሶ ባጀት በምን ላይ ይጠፋል? ብዙ ትምህርት ቤቶች በኢትዮጵያ ውስጥ ይገኛሉ። ትምህርት ቤቶቹ የት ይገኛሉ? በከፍተኛ ትምህርት ነገር የተፈጸመውን ነገር አስረዳ። ተማሪዎች ትምህርታቸውን ሲጨርሱ ምን ያደርጋሉ? ተማሪዎች ለምን ወደ ውጭ አገር ይሄዳሉ? ትምህርት ወደፊት በኢትዮጵያ ውስጥ ለምን እየተስፋፋ ይሄዳል? ስኮላርሽፕ የሚሰጣቸው ተማሪዎች ብዙ ናቸው። scholarship le magnesium ni madreg yasfelgal This is the end of unit 52